ሀያ ስምንተኛው የአፍሪካ ህብረት የመሪዎች ጉባኤ መሪዎቹ ሁሌ እንደሚያደርጉት ዲስኩር፣ ጭብጨባ፣ እንደገና ዲስኩር፣ እንደገና ጭብጨባ አልተለየውም። የአፍሪካ ህብረት በስም ደምቆ የተሳለ የወረቀት ላይ ነብር ነው ይሉታል ብዙዎች፣ ምናልባት ለመሪዎቹ ካልሆነ በስተቀር ለህዝቡ መሬት የወረደ ጠብ ያለ ፋይዳ እንደሌለው በመጥቀስ አቶ የማነ ናግሽ የፖለቲካ ሳይንስ ምሁርና በሪፖርተር ጋዜጣ የፖለቲካ አምድ አዘጋጅ ሪሊ ወደ ህዝብ ጥብ የሚል ነገር አለ ወይ መሪዎች የሚነጋገሩበት የሚለው ላይ ስጀመር የአፍሪካ ህብረት መሪዎች የአፍሪካ ህዝብ ህብረት ሳይሆን፣ የአፍሪካ ህብረት ራሱ ህብረቱ የአፍሪካ ህብረት የሚባለው የመሪዎች ህብረት ነው እንጂ የአፍሪካ ህዝብ ህብረት አይደለም። ኢቨን የሚያወሩት ነገር እንኳ መሬት ላይ ያለ ህዝብ ውስጥ ያለ ነገር ህዝብ ውስጥ ያለ ህመም ሳይሆን በራሳቸው የራሳቸው ህመም ነው። የራሳቸው ስለ መፈንቅለ መንግስት ስለ ምናምን ነው የሚወራው። ስለ ምናምንም በቃ እንዲህ ነገር ነው እና ሪሊ አሁን ለምሳሌ ስለ ድህነት፣ ስለ ስራ አጥነት ህዝብ ውስጥ ወጣት ውስጥ ያለ ነገር በመካከላቸው ያለ በህዝብ ለህዝብ ያለው ግንኙነት ለምሳሌ ከኛ ከራሳችን ብንጀምር እንኳን ወደሆነ ፖሊሲ እኮ የለንም። እንደ የአፍሪካ ህብረት መቀመጫ እኮ አዲስ አበባ እኮ ምን ማድረግ እንዳለባት የአፍሪካ ኢንቴግሬሽን ህብረቱን ዩናይት ለማድረግ ዝም ብሎ በምናልባት ሙዚቃ ምናምን ካለ እንጂ ምንም ፖሊሲ እኮ የለንም። እውነቴን ነው የምልህ፣ ሜይ ቢ በሙዚቃዎች ምናምን ታየ ይሆናል። በመዝሙር ጭራሽ እኮ አንተዋወቅም እኮ እዚህ እኛና ሱዳን፣ እዚህ እኛና ኬንያ። ምንም አይነት ንግድ ራሱ እኮ ለምሳሌ በመካከላችን፣ በኬንያና በኢትዮጵያ መካከል ያለው ግንኙነት፣ የንግድ ግንኙነት፣ የሰው ለሰው ግንኙነት፣ የስራ ምናምን ጋር በተያያዘ አየህ አደለም፣ እንዲህ እንዲህ አይነት ነገሮች ይሄ ነጻ የሰው ዝውውር የሚባል አለ ለምሳሌ፣ ነጻ የሰው ሀይል ዝውውር የሚባል ነገር፣ እንዲህ እንዲህ አይነት ነገሮች ላይ ምንም አይነት የጀመርነው እንቅስቃሴ የለም። በአጠቃላይ ከአፍሪካ ህብረት ጋር ያያይዘ ያነሳልኝ ነገር ግን ህብረቱ ሲጀመር መቼ የህዝብ ህብረት ሆነና ነው። አቶ ታሪኩ አዱኛ በሀረማ ዩኒቨርሲቲ የህግ ትምህርት ክፍል መምህር ናቸው። እሳቸውም በህብረቱ ዙሪያ ተከታዩን ብለውናል። የአፍሪካ ህብረት ከተቋቋመበት ዓላማ እንዲሁም ዓላማውን ከማሳካት አንጻር ስናየው እጅግ በጣም ብዙ የሚቀረው ህብረት ነው ባይነኝ እኔ ይህንንም ከተለያዩ አንገሎች ማየት እችላለሁ። በብዛት የሚወሰኑ ውሳኔዎችን ስታይ፣ ኢሚዩኒቲን በተመለከተ ሊወሰኑ ይችላሉ። የአፍሪካ መሪዎችን ጥበቃ በተመለከተ ሊወሰኑ ይችላሉ። እንዲሁም ሀገራዊ አጀንዳ ያላቸው ውሳኔዎች ሊወሰኑ ይችላሉ። ነገር ግን ወንድማማችነትን በተመለከተ የአፍሪካ የእርስ በርስ ግንኙነትን በተመለከተ ግን ብዙ ስራዎች ተሰሩ ማለት በጣም ነው የሚያዳግተኝ። እንዳብነትም ስጠቅስልክ እርግድ ነው የተወሰኑ ሀገሮች የግል የሆነ እርምጃ እየወሰዱ ያሉ አሉ። ወደ ሀገራቸው ያለ ቪዛ እንዲገቡ የፈቀዱ አንድ ሁለት ሀገሮች አሉ። እንዲሁም የንግድ ማህበረሰብን የፈጠሩ እነ ኮሜሳ በሳውት አፍሪካ መካከለኛው እና ወደ ደቡብ አፍሪካ አካባቢ ያሉ ሀገሮች አሉ። ኢጋድም አለኝ አካባቢ ነገር ግን ይህ በአፍሪካ ህብረት ደረጃ ቀጣይነት ያለውና እንደ ኤሮፓ ህብረት የጠነከረ አይደለም። በወንድማ በአፍሪካ ህዝቦች መካከል ያለው ግንኙነት እጅግ በጣም የላላ ነው። የአፍሪካ መሪዎችን ከመሰብሰብን በተጨማሪ የባህል ልውውጥ ቢደረግ፣ የእርስ በርስ ግንኙነቱ ማስፋት ቢቻል፣ እንዲሁም የሰዎችን እንቅስቃሴ የሚገድቡ ህጎችን ማስወገድ ቢቻል አፍሪካ ህብረት የተቋቋመለትን ዓላማ ከግብ ማድረስ ይችላል ባይ ነኝ። በህብረቱ ስብሰባ ምክንያት የአዲስ አበባ ከተማ በከባድ የጸጥታ ጥበቃ ስር የወደቀች ሲሆን መንገዶች እየተዘጉ የነዋሪው የተለመደ የትራፊክ ፍሰት እንደ የመሪዎቹ እንቅስቃሴ እየተስተጓጎለ መሆኑን ተመልክተናል። አፍሪካውያን ዲፕሎማቶቹ የአዲስ አበባን እንስት እህቶቻችን ለማማገጥ የሚያደርጉት እንቅስቃሴም የአዲስ አበባ ነዋሪ ሁሌም በአንክሮ የሚታዘበው ነገር ግን አፍ አውጥቶ የማይናገርበት አንዱ የህብረቱ ስብሰባዎች ትሩፋት ሆኖ እንደቀጠለ ነው። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም